በሪዮ ኦሊምፒክ ሁለት እጆቹን አጣምሮ ከግንባሩ በላይ በማሳየት ኢትዮጵያ ውስጥ ይካሄዳሉ ያላቸውን የመብቶች ጥሰቶች አስመልክቶ ለዓለም ግንዛቤ ያስጨበጠው ኢትዮጵያዊ አትሌት ፈይሳ ሌሊሳ ከቤተሰቦቹ ጋር ተቀላቅሏል። የኦሊምፒክ ማራቶን የብር ሜዳሊያ አሸናፊው ፈይሳ ባለቤቱና ሁለት ልጆቹ ዩናይትድ ስቴትስ ገብተዋል። የኢትዮጵያ መንግሥት አትሌቱ ወደ ሀገሩ የመመለስ መብቱን የሚያግዱ ነገሮች የሉም ቢልም አትሌቱና ቤተሰቡ ግን የዋስትና ስጋት እንዳላቸው በመግለጽ ባለበት ለመቆየት ወስነዋል። የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ትዕግስት ገሜ አነጋግረዋለች። ጽዮን ግርማ ታቀርበዋለች ዘገባውን። በሪዮ ኦሎምፒክ የብር ሜዳሊያ አሸናፊው የ27 ዓመቱ አትሌት ፈይሳ ልሊሳ ባለቤት ወይዘሮ ኢፍቱ ሙሊሳ፣ የአምስት ዓመት ሴት ልጁ ሰኮ ፈይሳ፣ የሶስት ዓመት ወንድ ልጁ ሶራ ፈይሳ በትላንትና ዕለት ዩናይትድ ስቴትስ ሚያሚ አየር ማረፊያ ሲገቡ አትሌቱ ተገኝቶ ተቀብሏቸዋል። በአሁኑ ሰዓትም በአሪዞና ግዛት በፍላግ ስታፍ ከተማ ይገኛሉ። አትሌቱ ያደገውና የኖረው በርካታ ሰዎች ባሉበት ቤት ውስጥ በመሆኑ ለብቻው ሲኖር ኑሮ በጣም ከብዶትና ብቸኝነት ይሰማው እንደነበር ለአሜሪካ ድምጽ ተናግሯል። አሁን ዩናይትድ ስቴትስ ውስጥ የሚገኘው የተለየ ችሎታ ላላቸው ሰዎች በሚሰጥ ልዩ የስደተኛ ቪዛ ሲሆን ቤተሰቦቹም ሊመጡ የቻሉት በዚሁ መሰረት በተመቻቸላቸው የቪዛ ስርዓት እንደሆነም ተናግሯል። አትሌት ፈይሳ ከወራት በፊት ለአሜሪካ ድምፅ በሰጠው ቃለ ምልልስ ከቤተሰቦቹ መለየቱ ከባድ መሆኑን፣ እነርሱ ግን በመልካም ሁኔታ ላይ እንደሚገኙ ገልጾ ነበር። ከነሱ ጋር በስልክ እንገናኛለን። ከዛ ምን እንዴት እንደሚኖሩ እየነገር ነው። ጥሩ ናቸው። በሰላም እየኖሩ ነው። ጥሩ ነው። ፈይሳ ወደ ሀገሩ ቢመለስ ሊታሰር እንደሚችል ስጋት እንዳለው ገልጾ ወደ ኢትዮጵያ እንደማይመለስ ካስታወቀ በኋላ ባለቤቱ ወይዘሮ ኤፍቱ ሙልሳ ፈይሳ ባደረገው ነገር እንዳልተገረመች ለሮይተርስ ተናግራ ነበር። የሮሰና ፍሪፈዴራ ገሩን እንድንቅሴሱ ማለፌ ነሞታ ዱአን ሂን አርጋ ነሞታ ሬበማን ሂን አርጋ ነሞታ ሂዳማን ሂን አርጋ በማህበረሰብ የመገናኛ ብዙኃን የሞቱ ሰዎችን አስክሬን ሲመለከት ውስጡ ይቃጠል ነበር። ሰዎች ሲደበደቡና ሲታሰሩ ሲመለከት እርር ድብን ይል ነበር። ስለዚህ ያደረገውን ስመለከት ብዙም እንግዳ ነገር አልሆነብኝም፣ አልደነቀኝም። ምክንያቱም ውስጥ ውስጡን በሁኔታዎች ቁጣ ነበረበት ብላ ነበር። ፈይሳ አሁን ከቤተሰቦቹ ጋር ተገናኝቷል። በዚህም በጣም ደስተኛ እንደሆነ ገልጿል። በተለይ ሴት ልጁ ገና አሜሪካን ኤምባሲ ቪዛ ለማግኘት ስትገባና አሜሪካ የሚለውን ማስታወቂያ ስታይ አባቴን አምጡ ብላ መጠየቅ ጀምራ ነበር ብሏል። አሁን ከብቸኝነት ወጥቶ ተረጋግቶ ልምምዱን እንደሚያደርግ ተናግሯል። በነሐሴ ወር በተካሄደው የሪዮ ኦሎምፒክ ውድድር በኢትዮጵያ መንግስት ላይ ያለውን ተቃውሞ ሲያሳይ ስለ ቤተሰቦቹ ምን ተሰምቶት እንደነበር እንዲህ አለቀን ይመጣል ብሎ አስቦ እንደሆነ የተጠየቀው ሁኔታው ከባድ ነው፣ አስቸጋሪም ነበር። ሰው መቼም በሕይወት እስካለ ድረስ ያሰበውን ሁሉ ያሳካል የሚል እምነት ነበረኝ። እኔ ሁሌ ከዛ በላይ ያሳስበኝ የነበረውና አሁንም የሚያሳስበኝ የኦሮሞ ሕዝብ ጉዳይ ነው። ለቤተሰቤ ሳይሆን ሕዝቤ ላይ የሚደርሰው እስራት፣ ግድያና ስቃይ እረፍት ስለ ነሣይ ነው ያደረግኩት። ዛሬም ትናንትም፣ በፊትም ይሄ ነው ጭንቀቴ ያኔ ራሱ ስለ ቤተሰቦች አላሰብኩም ነበር። በኢትዮጵያ በኅዳር ወር 2008 ዓ.ም በኦሮሚያ የተጀመረው ተቃውሞ ከዛም በአማራ ክልል ተዳርሶ እንዲሁም በደቡብ ክልል የተወሰኑ ከተሞች ተዛምቶ እንደ ሁማን ራይትስ እና አምነስቲ ኢንተርናሽናል የመሰሉ ዓለም አቀፍ የመብት ድርጅቶች ባወጡት ሪፖርት መሰረት የሰባዊ መብትና የፖለቲካ ነፃነትን በመጠየቅ ለተቃውሞ የወጡ በመቶዎች የሚቆጠሩ ሰዎች በመንግስት የጸጥታ አስከባሪዎች ተገለዋል፣ በሺዎች የሚቆጠሩ ታስረዋል ብለው ነበር። በቅርቡ ደግሞ በዚህ ምክንያት የታሰሩ ከ21 ሺህ ሰዎች በላይ መፈታታቸውን መንግስት ገልጿል። ፈይሳም ይህንን በኢትዮጵያ የሚፈጸመውን የሰብአዊ መብት ጥሰት ተቃውሞ እጆቹን ወደ ላይ በማጣመር በኦሎምፒክ መንደር ተቃውሞውን ለዓለም ህዝብ ማሰማቱን ገልጾ ነበር። ፈይሳ በወቅቱ በኦሎምፒክ አደባባይ ያንን ተቃውሞ ለምን እንዳሳየ ከአሜሪካ ድምፅም ተጠይቆ ነበር። እያለቀ ነው። ያለ አግባብ እየተፈናቀለ ነው። ጥሩ ካሳ ባይሰጥ ሳይሰጥ ከቦታ ወደ ዘበኝነት ከጥሩ ኑሮ ወደ ያልሆነ ያልሆነ ቦታ ላይ ህዝቡ እየተሰደደ ነው። ሌላ ደግሞ ዝናብ እየደበደበ ነው። ቤታቸው ተፈርሶባቸው እንደዚህ ነገር እኔ ቁጭ ብዬ ለምን አለው። ይሄም ብቻ አይደለም። የዩኒቨርሲቲ ተማሪ፣ ገበሬ በቃ ጥሩ ኑሮ የሚኖር ሰው የለም አሁን የኢትዮጵያ ውስጥ። ስለዚህ ይሄን እኔ ለራሴ ደግሞ ዝም ብዬ ጥሩ ኑሮ እየኖርኩ ሰውን ማየት ያስጠላኝ። በወቅቱ የኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ሚኒስቴር የነበሩት አቶ ጌታቸው ረዳ ለአትሌት ፈይሳ ሊልሳ ስኬት ደስታቸውን ከገለጹ በኋላ አትሌቱ ወደ ሀገሩ የመመለስ መብቱን የሚያግዱ ነገሮች እንደሌሉ ተናግረው ነበር። አትሌቱና ቤተሰቡ ግን ለዚህ የኦሎምፒክ ብሔራዊ ጀግና ዋስትና ስጋት እንዳላቸው በመግለጽ ባለበት እንዲቆይ ወስነዋል። በትናንትና ዕለት ቤተሰቦቹ ዩናይትድ ስቴትስ ከገቡ በኋላ ለአሶሽትድ ፕሬስ የዜና አውታር የተናገረው ፈይሳ አይምሮዬ ያተኮረው በሀገር ቤት ባለው ሁኔታ ነው። በሩጫ ላይም ሆንኩ ስተኛና ጋድም ስል በኢትዮጵያ ያለው ሁኔታና የቤተሰቤ ጉዳይ አይምሮዬ ላይ ይመላለሳል። በሕዝቤ ላይ የሚፈጸሙ ድርጊቶች ደጋግመው በአይምሮዬ ድቅን ይላሉ ብሏል። በትላንትና ዕለት እንዲሁ ባወጣው መግለጫ ደግሞ ከቤተሰቦቹ ጋር እንዲገናኝ የረዳውን የአሜሪካን መንግስት አመስግኖ የዩናይትድ ስቴትስና ላይ የዓለም አቀፍ ማህበረሰብ ለኢትዮጵያ በሚሰጡት ማንኛውም እርዳታ በሀገሪቱ እየዘቀጠ የሄደውን የሰብአዊ መብት ይዞታ ከግንዛቤ እንዲያስገቡት ተማጽኗል።